ጥያቄ 17 ሱብሓነላህ አላህ ጥራት ይገባው ማለት ምን ማለት ነው? መልስ፣ ሱብሓነላህ ማለት የላቀው አላህ ከእንከን ከስህተትና ከመጥፎ ነገር ሁሉ ማጥራት ነው።